የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ፣ ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ መስከረም 13 2012 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በመፈንቅለ መንግሥት ሙከራ ተጠርጥረው በቁጥጥር ስር ከዋሉት መካከል አብዛኞቹ መለቀቃቸው ተነገረ። በተረፈ ምርመራ እቢቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ህዝቡ መግለጫ የሰጠነ ያለው የፌዴራል ፖሊስ ኮሚሽን ኮሚሽነር እንደ ሻውጣ ሰው ነው የሰማናቸው። በምሽቱ ቆይታችን ዝርዝሩ ይቀርባል። በሌላ ዘገባ የባህር ዳር ዙሪያ አርሶ አደሮች ከጫት የሚገኘው ጥቅም ይቅርብን እያሉ ስለመሆናቸውን ሰምተናል። ጫት ለግለሰብ ይጠቅማል፣ ሌሎ ሰዎችን ይገላል። እኔ ጫት ማጥፋት ይፈልጋለሁ። ጫት ሰው እየገደለ ነው። ስለዚህ ሞዴል ጫት እናጥፋ። ሰፊ የጫት ማሳ ባለቤት የነበሩትን አቶ በላይ አሰሙን ነው የሰማ ናቸው ሙሉ ዘገባው ቆየት ብሎ ይሰማል። ከእነዚህ በተጨማሪ ልዩ የሂሳብ ትምህርት ስጦታ ስላለው ወጣትና የዓለም መሪዎችን አምርራ ስለወቀሰች ስዊድናዊ ታዳጊ የሚናገሩ ዘገባዎችም ይዘናል። የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ አይደን ገረመው። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። በደቡብ ክልል ደቡብ ኦሞ ዞን በሚገነቡ የስኳር ፋብሪካ ሰራተኞች በታጠቁ ኃይሎች ጥቃትና የግድያ ወንጀል እየተፈጸመባቸው መሆኑን ለቪኦኤ ተናገሩ። የኢትዮጵያ ስኳር ኮርፖሬሽን የሰራተኞች ማህበር ሰራተኞች እየተገደሉበት እንደሆነና አንዳንድ ሰራተኞችም ከስጋት የተነሳ ስራ ትተው እየወጡ መሆናቸውን አረጋግጧል። በደቡብ ክልል ሰላምና ጸጥታ ቢሮ በበኩሉ ባለፉት ሁለት ሳምንታት ውስጥ በነፍስ ግድያና በከባድ ወንጀል የተጠረጠሩ አርባ ግለሰቦች በቁጥጥር ስር መዋላቸውን ገልጾ ቀጠናውን በህገወጥ መንገድ ከታጠቁ ኃይሎች የማጽዳት ዘመቻ ማካሄድ መጀመሩንም አስታውቋል። ዘገባውን ያደረሰን ዮናታን ዘውዴዎስ ነው። በሁለቱ የቦይንግ ኩባንያ 737 ማክስ አውሮፕላኖች በደረሱ አደጋዎች የሞቱት 346 ሰዎች ቤተሰቦች እያንዳንዳቸው ወደ 145 ሺህ ዶላር የሚጠጋ ካሳ ከኩባንያው ሊሰጣቸው መሆኑ ተዘግቧል። ቦይንግ በኢንዶኔዥያና በኢትዮጵያ በደረሱ አደጋዎች ለሞቱት ሰዎች ቤተሰቦች ካሳ የሚውል 50 ሚሊዮን ዶላር መመደቡን ማስታወሱ ማስታወቁ ይታወሳል። በዚህም መሰረት የካሳ መቀበያ ማመልከቻውን ትናንት ሰኞ መቀበል የጀመረ ሲሆን ማመልከቻውን መቀበል የሚያቆምበት የጊዜ ገደብ እንደ ኤሮፕያን አቆጣጠር ታህሳስ 31 ማለትም በኢትዮጵያ አቆጣጠር ታህሳስ 21 2012 ዓ ም ይሆናል። የቦይንግ ዋና ስራ አስፈጻሚ ዴኒስ ሚልንበርግ ባወጡት መግለጫ የካሳ ፈንዱ መከፈቱ በአደጋው የተጎዱ ቤተሰቦችን ለመርዳት በምናደርገው ጥረት አንድ ትልቅ እርምጃ ነው ብለዋል። ቦይንግ እንዳለው በኩባንያው ላይ ክስ የመሰረቱ ቤተሰቦችም ጭምር የመክሰስ መብታቸውን መሰረዝ ሳይገደዱ ካሳውን ለመቀበል የሚችሉ መሆናቸውን ነው ኩባንያው ያመለክተው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ዓለም በጸረ የአየር ንብረት ለውጥ ትግሏ እየተሸነፈች ናት ሲሉ አስጠነቀቁ። በመንግስታቱ ድርጅት ዓመታዊ ጠቅላላ ጉባኤ ላይ ባደረጉት ንግግር ይህን ያሉት ዋና ጸሐፊው፣ ሆኖም አሁንም ቢሆን የዓለም አቀፉን ክስተት አንድምታዎች ለመቀልበስ ጊዜ አለ ሲሉ አክለዋል። ካሁን ቀደም ያልነበረ የአየር ሙቀት የማያባሩ ዝናቦችን እያየን ነው። ሳይንሱም ሊካድ የማይችል ነው ያሉት ጉተሬስ፣ አለም እየተንቀሳቀሰ ቢሆንም በተገቢ ፍጥረት ባይሆንም በትክክለኛው አቅጣጫ እየተጓዘ ነው። ያም ከከርሰ ምድር የሚወጡ ነዳጆችን መጠቀም እየተወ ወደ አረንጓዴ ኢኮኖሚ እያመራ ነው ብለዋል። ዝርዝሩን በዛሬ ምሽት አቢይ ፕሮግራም ላይ ርዕስ ሆኖ እናገኘዋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬን ፕሬዚዳንት ጋር በቴሌፎን ከመነጋገራቸው ጥቂት ቀናት አስቀድመው ለዚያች ሀገር የተመደበውን የ400 ሚሊዮን ዶላር እርዳታ እንዳይለቀቅ አዘው እንደነበር አረጋገጡ። ስለ ጉዳዩ ከወጣው ጥቆማ በተያዘ ኮንግሬስና ዋይት ሀውስ በሳጣ ገባ ተጠምደዋል። ፕሬዚዳንቱ በኒውዮርክ የተባበሩት መንግስታት ድርጅት ለጋዜጠኞች በሰጡት ቃል ለዩክሬን የሚሰጠው የእርዳታ ገንዘብ እንዲያዝ ያዘዝኩት የአውሮጳ ሀገሮች ተጨማሪ እርዳታ እንዲያዋጡ ለመሞከር ነው ለመሞከር ብዬ ነው ብለዋል። እርዳታውን መያዝ በተመለከተ ገንዘቡ ተሰጥተዋል። ነገር ግን በፊትም ቢሆን ስናገር ቆይቻለሁ። አሁንም ቢሆን አውሮጳና ሌሎችም ሀገሮች ለዩክሬን እርዳታ ካላዋጡ እርዳታ መያዜን እቀጥላለሁ ብለዋል ትራምፕ። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። ሰኔ 15 2011 ዓ ም በአዲስ አበባና በባህር ዳር ከተሞች የተፈጸሙ የባለስልጣናት ግድያዎችን ተከትለው መፈንቅለ መንግሥት ለመፈጸም አሲረዋል በሚል 300 ያክል ተጠርጣሪዎች በፖሊስ ቁጥጥር ስር መሰንበታቸው ይታወሳል። እነዚህ ተጠርጣሪዎች በተገቢው ጊዜ ውስጥ ወደ ፍርድ ቤት አልቀረቡም የሚለውን ጨምሮ በአጠቃላይ የፖሊስ ምርመራ ሂደት ላይ ቅሬታዎች ሲሰሙ እንደነበርም ይታወሳል። ከአሜሪካ ድምጽ ዘጋቢ እስክንድር ፍሬው ጋር ቆይታ ያደረጉት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻ አውጣ ሰው ግን በቁጥጥር ስር ከነበሩት መካከል አብዛኞቹ ተፈተዋል ብለዋል። በጣም አመሰግናለሁ ስለ ጊዜዎ፣ ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል። በሰኔ አስራ አምስቱ ጥቃት የአማራ ክልል ፕሬዚዳንት እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገድለዋል። የምርመራው ሂደት ምን ላይ ይገኛል? እንግዲህ ከሰኔ አስራ አምስት በኋላውን ጥቂት ወራት ተቆጥረዋል። ኮሚሽነር፣ ይሄ ድርጊት ሊፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ፣ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጥር ያለ ነገር ሰጠናል። ምርመራው የባህር ዳሩም የአዲስ አበባውም አልተቋ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ጥቢቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ። በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ የሰጠነ ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል። የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው? አንድ ያው ስያሜያቸው እንደዛ ስለሰየምናቸው ናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መድረሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለሕዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው። ቀጣዩ ሂደት ምንድን ነው የሚሆነው? ኮሚሽነር፣ አሁን ምርመራው ተጠናቀቀ እንብል በእናንተ በኩል ከዛ ምንድን ነው ሂደቱ? ምርመራ ከጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የሚተያዙ ተጠንጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱ እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሴሮች አሉ። ፕሮሴሩ በዛን ጊዜ የሚቀጥል ይሆናል። ከዚሁ ከሰኔ አስራ አምስቱ ጥቃት ጋር በተያያዘ በጥርጣሬ በሚል አላግባብ በርካታ ሰዎች ታስረዋል በሚልም በመንግስት ላይ ሲሰነዘሩ የቆዩ ትችቶች አሉ። ባለፉት ወራት እርስም እንደሚረዱት እንደሚያውቁት በዚህ ላይ ምንድን ነው የእርስ አስተያየት እነኝህ ሰዎች ጣፋንታስ ምንድን ነው የሚሆነው? ሰብቻ አለሁ። መጀመሪያ በአጠቃላይ የተጠረጠሩ ሰዎችና የታሰሩ ሰዎች ከሶስት መቶ በላይ ነበሩ። በአዲስ አበባም በባህር ዳርም ማለት ነው። አዎ ከዚህ በላይ ሰው ከታሰረ በኋላ በየጊዜው የተጣራ አሁን በቁጥር ከመቶ የበለጠ ሰው አይደለም ያለው ጉዳዩን ክትትል እየተደረገበት ያለው ። ስለዚህ አሁን ዋናው ችግሩ መጀመሪያ የታሰረውን ቁጥር እንደተናገረ ሁላ ሰው ሰው ሲፈታም ሰው ስለማይናገር ነው። እኛ ተናግረናል። ሚዲያዎች ደግሞ መረጃውን ወስደው ከኛ እዚህን ጊዜ እዚህን ያህል ሰው ነበር ከዚህ ሳይል እዚህ ያህል ሰው ታስሯል ተብሎ መናገር አለባቸው። በተረፈ ግን በህግ ቁጥጥር ስር ያሉ ሰዎች በተመለከተ አጠቃላይ ነገር ሲጠናቀቅ ወዴት ይወስዳል የሚለው ነገር ያን ጊዜ የሚታይ ነው የሚሆነው። ያለ አግባብ ታሰረ የሚል ነገር እኔም ሰምቻለሁ። ማን ነው ያለ አግባብ የታሰረው? ማን ነው ጉዳዩን እያጣራ ያለው? ያለ አግባብ የሆነበት ምንድን ነው? ጀስቲፋይ አድርጉ ሲባሉ ግን ማንም ሰው ይህን ጉዳይ ጀስቲፋይ ማድረግ አይቻልም። ህግ ለሁሉም እኩል ነው አገልግሎት እየሰጠ ያለው በአሁኑ ሰዓት ለአንዱ ከፍ ያለ አገልግሎት ለአንዱ ዝቅ ያለ አገልግሎት አይሰጥም። ያጣራል። የእያንዳንዱ ሰው ችግር ካለበት ችግሩን መሰረት አድርጎ ወደ ቅጣት ይገባል። ችግር ከሌለበት ደግሞ እየተጣራ ይለቀቃል። ይሄ ብቻ አይደለም። በየጊዜው በሚያጋጥሙን አንዳንድ ኬዞች አንዳንድ ሰው ከሀያ አራት ሰዓት በታችን ተጣርቶ፣ ከስምንት ሰዓት በታችን ተጣርቶ ችግር ከሌለበት ወዲያው ይለቀቃልና ያው ሲዘገብ ሙሉ መረጃ ስለማይዘገብ ነው ችግር እየፈጠረ ያለው። እርስዎ መንግስትም በተለያየ ኃላፊነት ላይ ያሉ እንደ እርስዎ የገለጹት ነው ወደ 300 ሰው ነው የታሰሩ የሚለው ነገር ግን አንዳንድ ፓርቲዎች ለምሳሌ የእኛ አባላት ብቻ እንኳን የታሰሩት ከዛ ይበልጣሉ መንግስት እየጠቀሰ ያለው ቁጥር ከዚህ ጉዳይ ጋር በተያያዘ ታሰሩ በሚል እየጠቀሰ ያለው 300 ትክክለኛውን አሀዝ አያሳይም በሚል የሚናገሩትም አለ እና በትክክል 300 ናቸው ወይ ኮሚሽነር እንደሻው የታሰሩት ተጠርጥረው ያው የሰው በስምና በሊስት አለ ዝርዝር አለ ሁለተኛ በቁጥር አለ ያ ብዙ ቁጥር አለ የሚለውን ሰው በተግባ ተግባር እያቀረበ አይደለም ያለው። ሁለተኛ የታሰረው ሰው በፖለቲካ አመለካከት አይደለም። በፖለቲካ አመለካከት አሁን ሰው አይታሰረም። በነበረው አጠቃላይ እንቅስቃሴና በውስጡ ባለው ጉዳይ ተጠርጥሮ የተያዘ ሰው እንጂ፣ ትክክል ይህን ፖለቲካ አመለካከት ስለተከተለ ይህን ስላደረገ አይደለም። እንደ እሱ ቢሆን ኖሮ ብዙ ሰው ይታሰር ነበረ። በየቀኑ ፌስቡክ ላይ የሚሰራጩትን ነገር እናንተም ታያላችሁ። በየቀኑ የሚደረገው ስድብ በየቀኑ የሚደረገው ነገር እሱን ተከታትለን አይደለም እኛ የምንይዘው። አክቸዋል፣ ተጠርጣሪ የሚባለው ነው። ሁለተኛ ከፓርቲዎች አካባቢ ያለአግባብ ከእኛ ሰው ተይዞብናል የሚልም ነገር ሰምቻለሁ። ያ በአግባብ ነው አላግባብ ነው የታሰሩት የሚለው የምርመራ ውጤቱ ሲያልቅ ነው ነገርና ሊጠቃለን የሚችለው እያንዳንዱ ሰው በዚህ ጉዳይ ውስጥ የነበረው ሚና ሚና ነበረው አልነበረውም የሚለው ምርመራው ነው የሚያረጋግጠው እንጂ የፓርቲ አባል ሊያረጋግጥ አይችልም። ሌላም ሰው ሊያረጋግጥ አይችልም። የምርመራው ሂደትና ተመርማሪው ሁለቱ። ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ መደመጥ በመደመጥ ላይ ያለው እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ይሁንና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው። ከአንድ ሺህ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ከጫት የምናገኘው ትርፍ ይቅርብን እያሉ ነው ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት። አቶ በላይ ያሰሙ በባህር ዳር ከተማ በጊሽ አባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ቢያገኙም አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርቤ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል። ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩትኝ እንጂ ጉዳቱን አላወኩም ነበረ። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑንን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ የበኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲስተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት እፈልጋለሁ። ጫት ሰው እየገደለ ነው። ስለዚህ ሞዴሉን ጫት እናጥፋ፣ ለጫት ስራ አጥተው ጫት ለሚቀሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋራ እነጋገራለሁ በዚህ ጉዳይ ላይ መድረክ ላይ ምናምን በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናምን ላይ ያነሰዋለ ይህንን ጉዳይ ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግሬያለሁ። ቀደም ማለት ነው ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ የነበረ። በዚህም ተነጋግረን ያው እኔ ጫቴን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው መንግስት ስራ ይስጣቸው ነው። በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ከነጋገርኳቸው መካከል እንደ አቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ። ወርቆ እንየው ይባላል። አስራ ስድስት ዓመት ቅሚ ያለው ያው ጉዳቱ የሚታወቀኝ ጫት የሆነ ስራ ምናም መስራት ያስቀምጥ ይሻል ስለምቀመው ስራ ስለሌለኝ የጫት ወጮችን የማገኛቸው ያው በዚህ በአካባቢ ያሉት ሰዎች አንዱም አንዱም የሆነ የሆነ ነገር ሲልከኝ ያነዛ በማገኛቸው ሳንቲሞች ይገዛል። አዛም አልፎ ደግሞ ለምን አልቃመን ብለው እንኳን ዝም ብለው ይሰጡኛል ውላ ጫት ቃሚዎች ትተሳሰባላቸው? ተሳሰባለን፣ ግን ያን ሀሳብ ለስራ ለቁም ነገር ቢያደርግልን ጥሩ ነበር። ያው ቃምን ቃም ነው። በየትኛው አማራጭ ነው አሁን አንተ ጫት ልታቋም የምትችለው? ቢወደድ ነው ወይስ ቢጠፋ? ኧረ ቢጠፋ ነው የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛም ለውጥ ይኖረናል እያስባል እንጂ ቢወደድማ ድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኳ አድርገ ነው አለኝ። ተወዶ ግን አፍታምና ድሀ ብሎ ከለያየና ይደብረኛል። አቶ በላይ የጫት ማሳን በአትክልትና ፍራፍሬ የመቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል። አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርነ። ቅድሚያ ማለት ነው እዚህ ታች አለ አንድ ምስቶፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም ጥፍ የሚበልጥ መሬት። እሱ አጠፋ፣ በዶዘር ነው የቆፈረው። እኔ አቅሜ ጋር ሆኖ እንደምታየው ጉልጭመዋለ እንዲደርቅ ብዬ ያስቀመጥኩት። እሱ እንትን ነው ያስቆፈረው፣ ሽንኮራ አገዳ ነው የተተከላል ማለት ነው። አሁን እየደረሰ ነው ሽንኮራ አገዳ፣ ሙዝ፣ አቮካዶ ብርቱካን፣ ሌሎችም ቢሆኑ ከአዲስ አበባ ነው ተጭነው የሚወጡ ፍራፍሬ ላይ ባህር ዳር አበይን ያህል ዘን ጣና ዳር ተቀምጠን የሁሉ መሬት እያለን ግን ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻለም። እኛ የምናመርተው የሚገለው እንጫትን በመሆኑ ማለት ነው። ተነጋግረን ጠየቅን። ምርጥ ዘር እንዲመጣልን ግብርና ባለሙያ መደበልን። በጣም አግዘውናል። ያው በገንዘብ ነው የገዛ ነው። የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት የአቶ በላይን ተሞክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል፣ ውጤትም አግኝተናል ነው ያሉት። መጀመሪያ ለሙያተኛ ስልጠና እንሰጣለን። ሙያተኛውን ጨምሮ አርሶአደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አርሶአደሩ ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን ሁለት አመታችን ነው፣ ይህን ተሰራ። በአምናው አመት እስከ አርባ ምንጭ ድረስ የጉዞ ጉብኝት አድርገን አርሶአደሮችና ሙያተኞችን ሙዝን አርባ ምንጭ ላይ እንዲያው እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ አስር ቀበሌዎች አስር ቀበሌዎች ላይ ሙዝን በአምነው ዓመት ሰርተናል። ያንን ደግሞ ዘንድሮ ቀጥለንበታል። እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ነው ያሉት። አደጋው ምን መሰለሽ? ጫት ሁለት ሶስት ቀን ሊረጭ እንትን ሊለቀም ሁለት ሶስት ቀን ሲሆነው ጫቱ ኬሚካል ይረጩታል የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሶስተኛ ቀኑ በሁለተኛ ቀኑ የጫቱ ላይ እንትኑ ቅጠሉ ያምራል። ያ በቀጥታ ይቦጠቦጣል። ላይው እንዳማረ ማለት ነው። ኬሚካሉ ግን አለ። ያ ይቆረጥና ይሸጣል ለተጠቃሚው። ተጠቃሚው ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካሉ ወደ ሆዱ እያስገባ ነው፣ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው። በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15,000 ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ወጣቶችን በተለያዩ ጉዳዮች ላይ የሚሰማቸውን ነጻ ሀሳብ የምናስተናግድበት ሰዓት ላይ አሁን ደርሰናል። የዛሬ ወጣቶችን የኑሮ ውድነትን መሰረት አድርገው ሀሳባቸውን እንዲያጋሩን ጠይቀናቸዋል። በየጊዜው ስለ ኑሮ ውድነት እናወራለን። ይህ የኑሮ ውድነት በእናንተ በወጣቶች ህይወት ላይ ምን አይነት ተጽዕኖ አሳድሯል? ዲዳ ድሪባ ከአዳማ ኖርማሊ፣ አሁን ይታወቃል። አሁን ኑሮ ውድነት እንዳለ ማንም ሰው ያውቃል። እና አሁን ለምሳሌ ከግሌኒል ስነሳ ማለት ነው ማስተርስ ለመማር እቅድ ነበረኝ። ያ ማስተርስ ደግሞ ለመማር ግድ ኮስት ሼር መክፈል አለበት። አንድ ሰው ቢኤስሲን ሲቻር አንድ ሀያ ሶስት ሺ ምናምን የሚደርስ ኮስቲሼር ሼር አለኝ። ያ ነው አንድ ደል ነው የሚንቆጥረው። ኮስት ሼሩን ከከፈልች በኋላ ብዙ አይነት ጫና ነው ያለው። ሁለት ሺ አምስት መቶ ነው አሁን የወር ገቢ። ቤት ኪራይ አለ። የቤት ኪራይ አሁን ለምሳሌ እዚህ ጋ በጣም ውድ ነው። ፕላስ ደግሞ የምትበዪው ነገር አለ የምን እሱ ብቻ ትራንስፖርት ራሱ የተለያየ ጫናል ነው የሚፈጥርብሽ። ፋሚሊ ሜምበር አንዱን ሰው ይረዳዋለሁ። በዚህ አሁን ኑሮ አሁን እኔ ይህንን ከፍዬ ይማራሉ ካልኩኝ በቃ ራሴን እንደማወሸት ነው እንጂ ማይቻል ነው። በቃ የተሻለ የወጥ ራሱን ለመኖር በጣም ከባድ ነው። ኧረ በስመ አብ! እቺ ራሱ አሁን ለምሳሌ ወር ለመድረስ ምን ያህል ክሬዲት እንዳለብን ብለ ፈታሙኝ ግርግርም የማስተሻ ግርማ ይባላል። የኑሮ ውድነት በጣም ከፍተኛ ለውጥ አንጥቷል። በወጣቶች ላይ መማር የሚችሉ ልጆች መማር አለመቻል ደረጃ ድረስ ኢቭን ከሽንኩርት አቅም አንስተሽ እስከ ላይኛው ድረስ በጣም ብዙ ነገር ጨምሯል እና ያ ደግሞ ያው ኑሮን ያቃውሳል። የቤት ኪራይ መጨመር፣ አንድ ክፍል ቤት ሁለት ሺህ ብር የምትከራይ የጤፍ መጨመር፣ ሁሉ ነገር በቃ ነዳጅ ጨምሯል። የቤተሰብን ነገር ያቃውሳል እና በጣም የኑሮ ውድነት በጣም አስከፊ ሆኗል።

እስካሁን ያላቸውን ትብቼ ያመሰሉኛል። አሁን ከኔ ብዙ ነገር ይጠብቃሉ። ያንን ደግሞ ማድረግ አልቻልንም። ስለዚህ አሁንም ከነሱ እጅ ላይ ነኝ። ስለዚህ ስም ሀብትና ንብረታቸው ነው። ከሞላ ጎደል ብዙ ነገር አስቸበቸዋለ የኔ ነው እየነበቅሻለ እና አሁን እንኳን የተገኘችውን ተቀብለሽ መኖር አስቺ ነው። የቤት ኪራይ አምስት መቶ ወር በላይ ነገም በደብረ ታቦር ሰዎች አንድ ሽሮ እንኳን ቤተሰብ የምትበይው ከሰላሳ አምስት ብር በላይ ነው። በዚያ ላይ ልብስ ለመቀየር እንኳን እንኳ ምስለይ በትንሽ አንድ ጃኬት ከአምሳ ተወር ና ከዚያ በላይ ነው። ኑሮ ከምነግሪሽ በላይ ማለት ነው። ሰው ሆኖ መፈጠሪሽ ራሱ እስከሚያስጠላሽ ድረስ ነው ያለንበት ስለሆነ፣ ለምሳሌ እኔ ከምሄድባቸው ከደብረ ታቦር ባህር ዳር ሰላሳ ሰባት ብር ነበረ አንደኛ አመት ስትመዘገብ የነበር ትራንስፖርት ማለት ነው። አሁን ላይ ግን ሀምሳ አምስት ብር ገብቶ መጀመሪያ ሰላሳ ሰባት ብር ነበረ፣ አሁን ሀምሳ አምስት ብር ነው። የኑሮ ውድነት ትምህርት ከመማር ቤተሰብ ከመርዳት እንዳገዳችሁ ነግራችሁናል። ወደ ተስፋ መቁረጥም እንደመራችሁ ነግራችሁናል። ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን። ጋቢና ቪኦኤ ነው እየሰማችሁ ያላችሁት፣ ከአሜሪካ ድምፅ ራዲዮ ነው። ጋቢና ወጣቶች ላይ ያተኮረ የራዲዮ መሰናዶ ነው። ወደ ቀጣዩ ዘገባችን እናመራለን። የዛሬው የዘጋቢዎች መስኮት ከቶሌ ፈቃዱ ጋር ያስተዋውቀናል። ቶሌ ትሪጎኖሜትሪ በተሰኘው የሂሳብ ዘርፍ ውስጥ አስቸጋሪ የሚባሉ ስሌቶችን በቀላሉ ለመፍታት የሚያስችል ብልሃት ፈጥሯል። ቶሌ ካለ ሂሳብ ማሽን ስሌቶችን ለማቀላጠፍ የሰራውን ግኝቱን በሀገርና ዓለም አቀፍ ደረጃ ለማስመዝገብ ጥረት እያደረገ ነው። ከሙክታር ጀማል ጋር ነው ቆይታ ያደረገው። ቶሌ የግኝቱን ምንነት ከሚያስረዳበት ይጀምራል። ፎርሙላ ርዕሱ ምንድን ነው? በእንግሊዘኛ አው ቱ ፋይንድ ዘ ቫሉ ኦፍ ትሪግኖሜትሪክ ፋንክሽን ዊዛውት ዘ ዩዝ ኦፍ ሳይንቲፊክ ካልኩሌተር የሚል ነው። ይሄ ደግሞ ከዚህ በፊት እንደምታወቀው የሳይን የኮሳይን፣ እና እንዲሁም ደግሞ የታንጀንት ቫሉ ለማግኘት ሳይንቲፊክ ካልኩሌተር ወይም ደግሞ ቴብል ቫሉ የሚባል መጠቀም አለብን ነበር አሁን ግን በፎርሙላዊ ላይ ሳይንቲፊክ ካልኩሌተር ደግሞ ቴብል ቫሉ መጠቀም የግድ አይደለም። አሁን በፎርሙላዊ ላይ የፎርሙላው ፋይዳ አንደኛ ስራችንን ለመቀለል ነው። በተለይ ይሄ በፈተና ላይ የገጠሙ ችግሮች ለማስቀራት ጥሩ ቀመር ነው ብዬ አምናለሁ። ቶሌሲ ይህንን ለማሰብ ወይ ደግሞ ይህንን ለመፍጠር ምን አነሳሳ? ይሄንን ለማስራት የጋፋፋኝ አንደኛ በፈተና ላይ የሚገጠሙ ችግሮች ነው። በተለይ አሁን ይህንን ሳይን ኮሳይን፣ እንዲሁም ደግሞ ታንጀንት እና ሌሎች እንዲሁም አሉ። ይሄንን በተለይ በፈተና ላይ ብዙ ጊዜ አልቀሩም። ይሄንን ችግር ለማስቀረት ይህንን ቀመር አሁን ሰርቻለሁ። ይሄ ቀመር ደግሞ በጣም ጥሩ ስራ ነው ብዬ አምናለሁ። በተለይ ፈተና ላይ የሚገጠሙና እንዲሁም ደግሞ ሳይንቲፊክ ካልኩሌተሩ መግዛት ችግር ያሉ ተማሪዎች ወይም ደግሞ አቅም የሌላቸው ተማሪዎች ይጠቅማል ብዬ አምናለሁ። አገኘው ያልከውን የተለየ የሂሳብ ወይ ደግሞ ማትማቲክስ ስሌትን ትክክለኛ ስለመሆኑ ያጣራልህ ያረጋገጠልህ አካል አለ? አዎ አሉ። በመጀመሪያ በትምህርት ቤታችን የኦሮሚያ ልማት ማይበር ልዩ አዳሪ ትምህርት ቤት የማትማቲክስ ዲፓርትመንት ካረጋገጡ በኋላ ወደ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ላኩ። ከዛ በኋላ በአዳማ ሳይንስ እና ቴክኖሎጂ የሚገኙ የማትማቲክስ ዲፓርትመንት አባላት ካረጋገጡ በኋላ በመጨረሻ ላይ የሪኮመንዴሽን ሌተር ውስጥ ሰጡ። ይሄ ፎርሙላ ወደ አዳማ የምላከው እንዲህ አይነት ስራ የሰራው ሰው ካለ ከዌብሳይትና እና እንዲሁም ደግሞ ከተለያዩ መጽሀፎች ላይ አይቶ ከዛ በኋላ እንዲህ አይነት ስራ ከሌለ የኔ ይሆናል ማለት ነው። እንዲ ለዚህ ነው ወደ አዳማ የምላከው እና ይህ ግኝት የቶሌ ነው ማለት ነው። ሌላ አንተን የሚጋራ ሰው የለም ማለት ነው። ይህም በተመለከተ አዎ፣ የለም የለም ብለው ነው የሪኮሜንዴሽን ሌተር የሎካልና፣ እንዲሁም ደግሞ በኢንተርናሽናል ጆርናል ለማሳተም ሪኮመንድ ያደረጉ። ኢትዮጵያ የፈጠራ መብት ምዝገባ ተቋምን ለማስመዝገብ ሙከራ አድርገሃል? ፓቴንት ምናምን አላገኘሁም፣ ግን ለወደፊት በተለይ ከአንድ ወር ወዲሄ ህን ፓቴንት ለማግኘት እየሰራው ነኝ እንዲሁም ደግሞ አሁን ሎካል ጆርናልና እንዲሁም ደግሞ በኢንተርናሽናል ጆርናል ለማሳተም እየሰራው ነው። ቶሌ ወደፊት ምንድን ነው መሆን የምትፈልገው ወይ ደግሞ ማጥናት የምትመኘው? ያ እኔ ከዚህ በፊት ማጥናት የሚመኘው ኤሮስፔስ ኢንጂነሪንግ የሚባለው መማር ነው የምፈልገው ይሄ ፊልድ ደግሞ በተለይ ሀገራችን ውስጥ ዩኒቨርሲቲ የማስተማር ስለሌለው ያው የውጭ አገር ወይም ደግሞ ስኮላርሽፕ እስከሁን ስለማይገኘው አሁን እኔ ያለው ቻልሲ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ገብቼ ኮምፒውተር ሳይንስ ኤንድ ኢንጂነሪንግ የሚባለው ፊልድ ጥሩ ብዬ አምናለሁ። እሱን ለመማር ፈልጋለሁ። የሮ ሳይንስን ለምንድነው ለማጥናት የተመኘኸው? ይሄ ኤሮስፔስ ኢንጂነሪንግ የሚባል አንደኛ በተለይ በሀገራችን ውስጥ ኤሮስፔስ ወይም ደግሞ በዩኒቨርስቲ ውስጥ የተለያዩ ነገሮች ማጥናት ስራው፣ ከዛም አይደለም። አንደኛ ይሄን ለወደፊት ማጥናት እፈልጋለሁ ነበር። ሌላ ደግሞ ኤሮስፔስ የሚባለው በኦሮሞዎች ጋር ግንኙነት አለ። አህቦረና በአፋን ኦሮሞ የሚባለው አለው፣ አስትሮኖሚ ማለት ነው። አዎ፣ አስትሮኖሚስት ለመሆን እፈልጋለሁ። አስትሮ ይሄ አስትሮኖሚ ደግሞ ኦሮሞ ጋር እያያዛል፣ በተለይ በአፋን ኦሮሞ ዳሀ ቦረና የሚባለው ይሄንን ደግሞ በሳይንስ እንደ ሳይንቲፊኩ ጥሩ ስራ ለማስራት ነው የሚፈልገ ዳሀ ማለት ከስነ ከዋክብት ጋር የሚያዝ ጥናትና ምርምር እንደማለት ነው አይደል? ቶሌ፣ አዎ፣ እንዲ ነው እንዲ ነው። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ይህንን ጣፋጭ የፍቅር አዲስ ሙዚቃ ቆየት ብለን እንጋብዛችኋለን። የዛሬውን ጋቢና ቪዮ ጉዟችን በዚህ ተጠናቋል። አብረናችሁ የነበር ነው ደግሞ ሀብታሙ ስይብና የደንገረመው ነበርም። በፌስቡክ አትቢዮ አምሃሪክ በትዊተር እንዲሁ ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችን አድርሱን። የድምፅ መሀንዲሳችን የነበረው ደግሞ ሞክ ቢሊያ ቤሮ ነው። ደናደሩ መልካም ምሽት። አይወልደኝ አይወልደኝ I'm uh, not gonna Lulia i not टियो सॻल अमेरिक